ጤና ይስጥልኝ በመጀመሪያም አርዕስተ ዜናው እንሆ ዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር አይኤኤፍ ኢትዮጵያን ጨምሮ የአምስት ሀገራት ጸረ ኃይል ስጪ ማለትም ዶፒንግ መርሃ ግብር በጥንቃቄ መታየት ይኖርበታል ሲል ትናንት ይፋ አደረገ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወሲባዊ ጥቃት በሚፈጽሙ የድርጅቱ ወታደሮች ላይ ጠንካራ እርምጃ ለመውሰድ ውሳኔ አስተላለፈ ዩጋንዳ ያለማቋረጥ የዜጎቿንና መገናኛ ብዙሀንን መብት ጥሳለች ስትል ዩናይትድ ስቴትስ ወቀሰች። ምናልባትም የደረሰበት ያልታወቀው የማሌዥያ አውሮፕላን ኤምኤች 370 አካል ሳይሆን አይቀርም የተባለ ስባሪ በአጭር ቀናት ልዩነት ዳግም ሞዛምቢክ ውስጥ መገኘቱ ይፋ ሆነ። ዜናው በዝርዝር ዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር አይኤኤፍ ኢትዮጵያን ጨምሮ የአምስት ሀገራት ጸረ ኃይል ሰጪ ማለትም ዶፒንግ መርሃግብር በጥንቃቄ መታየት ይኖርበታል ሲል ትናንት ይፋ አደረገ። የማህበሩ ፕሬዚደንት ሰባስቲያን ኮ እንደተናገሩት ኢትዮጵያና ሞሮኮ የሁኔታውን አሳሳቢነት ከግንዛቤ በማስገባት በውድድር ወቅትና ከውድድር ውጪ ተመጣጣኝና ፈጣን ብሔራዊ ጸረ ኃይል ሰጪ ምርመራ መዘርጋት ነበረባቸው። ኬንያ፣ ዩክሬንና ቤላሩስ ደግሞ ጸረ ኃይል ስጪ የተግባር መመሪያቸውን እንዲያጠናክሩና ይህ የጎርጎሪዮሱ 2016 ዓ ም ከመጠናቀቁ በፊት ለማህበሩ ተገዥነታቸውን ማሳየት ይገባቸዋል ሲሉ ፕሬዝደንቱ አክለው ተናግረዋል። በአምስቱ ሀገራት ላይ በአሁኑ ወቅት የተደረገ ልዩ ማዕቀብ ባይኖርም ይህ ትኩረት ሰጥቶ ለማየት መቀስቀሻ መሆኑን ሰባስቲያን ኮ አሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወሲባዊ ጥቃት በሚፈጽሙ የድርጅቱ ወታደሮች ላይ ጠንካራ እርምጃ ለመውሰድ አርብ ዕለት ውሳኔ አስተላለፈ። ድርጅቱም በታሪክ ለመጀመሪያ ጊዜ ለዚህ ወሳኝ ነው ያለውን የመፍትሄ ረቂቅ አጽድቋል። በዚህም መሰረት ረቂቁ ማንኛውም ለድርጅቱ ወታደር የሚያቀርብ ሀገር ወሲባዊ ጥቃቶችን እንዲያጣራ እርምጃ እንዲወስድና ይፋ እንዲያደርግ ይጠይቃል ከእንግዲህ ከተጠያቂነት ውጪ መሆን እንደማይቻልም ተገልጿል። የተባበሩት መንግስታት ምክር ቤቱ የድርጅቱ ዋና ጸሐፊ ባንኪሙን ያቀረቡትን ሀሳብ ይደግፋልም ተብሏል። የባንኪሙን ሀሳብ እስካሁን ወሲባዊ ጥቃት መፈጸማቸው የተረጋገጠባቸው የድርጅቱ ወታደሮች ወደ ሀገራቸው ይመለሱ የሚል ነው። ባለፈው የጎርጎሪዮስ ዓመት ብቻ ከ21 ሀገራት በተላኩ የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ተፈጽሟል የተባሉ 69 ወሲባዊ ጥቃቶችን ድርጅቱ መዝግቧል። ከእነዚህም 22ቱ በመካከለኛው አፍሪካ ብቻ የተፈጸሙ ናቸው። ዩጋንዳ ያለማቋረጥ የዜጎቿንና መገናኛ ብዙኃንን መብት ጥሳለች ስትል ዩናይትድ ስቴትስ ወቀሰች። ይህም ባለፈው ወር በሀገሪቱ በተካሄደ ምርጫ ፕሬዚደንት ዮሪ ሙሴቬኒ በስልጣን እንዲቆዩ ረድቷል። የዩናይትድ ስቴትስ የመንግስት ቃል አቀባይ ጆን ኪርባይ አርብ ዕለት በሰጡት መግለጫ ዩጋንዳ ተቃዋሚዎችን በተደጋጋሚ ማሰሯና ደጋፊዎቻቸውን ማሰቃየቷ ብሎም በምርጫው ውጤት የመንግስት ጣልቃ ገብነት በነጻና ዲሞክራሲያዊ ማህበረሰብ ዘንድ ፍጹም ተቀባይነት የለውም ብለዋል። የዩጋንዳ መንግስት በቅርቡ የወሰደውን እርምጃ ለረዥም አመታት ጠንካራ ግንኙነት የነበራቸው የሁለቱን ሀገራት ግንኙነትና የዩጋንዳ ኢኮኖሚያዊና ፖለቲካዊ እድገትን እንዳያዳክም ዩናይትድ ስቴትስ እንደምትሰጋ መግለጫው ይጠቁማል። የዩጋንዳው ፕሬዚደንት ዮሪ ሙሴቪኒ ከ60 በመቶ በላይ ድምጽ በማግኘት ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ይፋ ያደረገው ከ3 ሳምንት በፊት ነበር። አድማጮች በመከታተል ላይ የምትገኙት ከዶችቪል የሚተላለፈውን የዓለም ዜና ነው። ምናልባትም የደረሰበት ያልታወቀው የማሌዥያ አይሮፕላን ኤምኤች ሶስት ሰባት ዜሮ አካል ሳይሆን አይቀርም የተባለ ሰባሪ በአጭር ቀናት ልዩነት ዳግም ሞዛምቢክ ውስጥ መገኘቱ ይፋ ሆነ። አንድ ሜትር ያክል ርዝመት ያለውና ስድስት ሰባት ስድስት ኢቢ የሚል ቁጥር የተጻፈበት ስባሪ ወደ አውስትራሊያ ተልኮ እንደሚመረመር አንድ የአውስትራሊያ የትራንስፖርት ጥበቃ መስሪያ ቤት ቃል አቀባይ ገልጸዋል። እንደ ኤንቢሲ የቴሌቪዥን ጣቢያ ዘገባ ከሆነ ሞዛምቢክ ውስጥ ረፍት ያደርግ የነበረ አንድ ደቡብ አፍሪካዊ ወጣት ነው ይህንኑ ስባሪ ገና በታህሳስ ወር ሞዛምቢክ ውስጥ ያገኘው። ታዳጊ ወጣቱም በወቅቱ ስባሬውን ይዞ ወደ ሀገሩ ተጉዟል። ከአስር ቀናት በፊት ሞዛምቢክ ውስጥ የአይሮፕላኑ አካል ሊሆን ይችላል ስለተባለው ስባሪ ሰሞት የወጣቱ ወላጆችም አሁን ለሚመለከተው አካል ማሳወቃቸው ተዘግቧል። 239 ሰዎችን አሳፍሮ ከማሌዥያ ኳላላምፖር ወደ ቻይና ቤጂንግ በጉዞ ላይ የነበረው የመንገደኞች ማመላለሻ አይሮፕላን የደረሰበት ካልታወቀ ሁለት አመት ሆነው። የጀርመን የሀገር ውስጥ አስተዳደር ሚኒስትር ቶማስ ዴ ሚዜር አውሮፓ ውስጥ አዲስ የጉዞ ምዝገባ እንዲጀመር ሀሳብ አቀረቡ። የትኞቹ ሰዎች መቼ ወደ ሸንገን ሀገራት እንደገቡና መቼ ሀገራቱንም ለቀው እንደወጡ ማወቅ እንፈልጋለን ሲሉ ለጀርመን ዲቬልት ጋዜጣ የተናገሩት ዴ ሚዜር አዲሱ የአመዘጋገብ ዘዴ ህገ ወጥ ፍልሰትን ለመቀነስና ዓለም አቀፉን አሸባሪነት ለመዋጋት ከፍተኛ ሚና እንደሚጫወት አስረድተዋል። እስካሁን ድረስ አንድ የውጭ ሀገር ዜጋ ወደ ሸንገን ሀገራት ለመግባት ቪዛ ማስመጣት ቢጠበቅበትም በትክክል ይህ ሰው ወደ አውሮፓ ይጓዝ አይጓዝ ግን አይመዘገብም ነበር። ኦስትሪያ የድንበር አጠሮቿን አጠናክራ ለመቆጣጠር ማቀዷን አስታወቀች። በባልካን በኩል አድርገው ወደ ኦስትሪያ የሚጓዙት ስደተኞች አሁን ድንበሩ ስለተዘጋባቸው ሌሎች አማራጮችን ሊጠቀሙ ይችላሉ ሲሉ የኦስትሪያ የሀገር ውስጥ አስተዳደር ሚኒስትር ዮሐና ሚክል ላይትነር ቬልት አም ዞንታግ ለተሰኘው የጀርመን ጋዜጣ ተናግረዋል። ሚኒስትሯ እስካሁኑ መተላለፊያ ከነበረውና ከተዘጋው የድንበር አጥር በተጨማሪ ትኩረት የሚሹ ሌሎች አስራ ሁለት ስፍራዎች አሉ ብለዋል። ወደ አውሮፓ የሚደረገው ፍልሰት በቁጥጥር ስር እስካልዋለ ድረስ ኦስትሪያ ስደተኞችን የምትቀበልበት ምንም አይነት ምክንያት እንደሌለ ሚኒስትሯ አክለው ገልጸዋል። ይህ ዶይቼ ቨለ ነው። አድማጮች፣ አሁን አርዕስተ ዜናው በድጋሚ ነሁ ዓለም አቀፍ የአትሌቲክስ ፌዴሬሽን ማህበር ኢትዮጵያን ጨምሮ የአምስት ሀገራት ጸረ ኃይል ሰጪ ማለትም ዶፒንግ መርሃ ግብር በጥንቃቄ መታየት ይኖርበታል ሲል ትናንት ይፋ አደረገ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወሲባዊ ጥቃት በሚፈጽሙ የድርጅቱ ወታደሮች ላይ ጠንካራ እርምጃ ለመውሰድ ውሳኔ አስተላለፈ። ዩጋንዳ ያለማቋረጥ የዜጎቿንና የመገናኛ ብዙሀንን መብት ጥሳለች ስትል ዩናይትድ ስቴትስ አስታወቀች። ምናልባትም የደረሰበት ያልታወቀው የማሌዥያ አይሮፕላን ኤምኤች 370 አካል ሳይሆን አይቀርም የተባለ ስባሪ በአጭር ቀናት ልዩነት ዳግም ሞዛምቢክ ውስጥ መገኘቱ ይፋ ሆነ። Sinä olet Jeska hononen